ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። የዛሬ ምሽት ዝግጅታችንን የምንጀምረው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር በምናደርገው ውይይት ነው። የዛሬ እንግዶቼን ቆየት ብዬ አስተዋውቃችኋለሁ። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሉ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ እንግዶቼ እንሻገር። ተስፋ ለኢትዮጵያ ከአስር ዓመታት በላይ በተለይ በአትላንታ ከተማና ዙሪያ የሚኖሩ ትውልድ ኢትዮጵያውያንን በማስተባበር የተለያዩ ማኅበረሰብ አገዝ ሥራዎችን ሲሠራ የቆየ ግብረሰናይ ድርጅት ነው። በርካቶችን ሕይወት ካቀናው የበጎ አድራጎት እንቅስቃሴ ጎን ለጎን ድርጅቱ በዩናይትድ ስቴትስ ውስጥ ያሉ ትውልድ ኢትዮጵያን ታዳጊ ወጣቶች ከባህልና ማንነታቸው ጋር እንዲተዋወቁ የሚያደርጉ ዝግጅቶችንም በማስተባበር ይታወቃል። ስለ ድርጅቱ ጉዞና ህልም በመጠኑ ለማወቅ ሁለት እንግዶችን ጋብዣለሁ። የመጀመሪያው እንግዳ የድርጅቱ የወቅቱ ሊቀመንበር አቶ ተክሌ ደመቀ ነው። አቶ ተክሌ በአድማጮች ስም አመሰግናለሁ። እግዚአብሔር ሀብታሙ እኛም በተስፋ ለኢትዮጵያ ስም ተተጋበስ፣ ከልባ አመሰግናለሁ። መልካም። ሁለተኛው ግዳይ ከድርጅቱ መስራቾች መካከል አንዱ የሆነው የቀድሞው የድርጅቱም ሊቀመንበር ነው አቶ ቴዎድሮስ ታደሰ ነው። ቴዎድሮስ በተለይ መሰረታቸውን በዩናይትድ ስቴትስ ባደረጉ የኪነ ጥበብ እንቅስቃሴዎች ውስጥም ባለው ተሳትፎ ይታወቃል። ስለዚህ ቀስ አድርጌ አቶን መተው አይቀርም። ቴዎድሮስ አንተንም በአድማጮች ስም በእጅጉ አመሰግናለሁ። እንኳን ደህና መጣ። እሺ ሀብትሽ በጣም አመሰግናለሁ። እግዚአብሔር ስጥልን። ስለድሉ እኛም በጣም ደስ ብሎናል፣ ስለተጋብዘን። መልካም። ጥቂት ወደኋላ ልመልሳችሁ። ተስፋ ለኢትዮጵያ የተሰኘውን ድርጅት ለማቋቋም ያበቁ ምክንያቶች እንድናነሳሳ ፈልጌ ነው። ተቋሙን ለመመስረት ያነሳሷችሁ የጀርባ ታሪኮች ምን ነበሩ? ቴዎድሮስ ከመስራቾች መካከል አንዱ እንደነበርክ ሰምቻለሁ። ከአንተ ልጀምር። እሺ አመሰግናለሁ ሀብቶች በድጋሚ ተስፋ ለኢትዮጵያ በሁለት ሁለት ሺ ስምንት ዓመተ ምህረት በተለየ አጋጣሚ የተሰው የተመሰረተ ስብስብ ነው ምንድን ነው የሆነው ሁለት ሺ ስምንት ኦገስት አካባቢ በዩኤስኤ ቱዴ ጋዜጣ ላይ አንድ የወጣ በኢትዮጵያን በተመለከተ የወጣ ሰፊ ዘገባ ነበረ እንደምናስታውሰው በሁለት ሺ ስምንት ኢትዮጵያ ውስጥ ከፍተኛ ረሀብ ተነስቶ ወደ አስራ አንድ ሚሊየን የሚጠጋ ህዝብ ለከፍተኛ የምግብ እጥረት የተጋለጠበት ወቅት ነበረ እና በዛን ወቅት ዩኤስኤ ቱዴይ ጋዜጣ ፍሮንት ፔጅ ላይ በጣም ዘግናኝ የሆነ እንደውም የሚያሳዝኑ ፒክቸሮችን የያዘ መንገድ ላይ አጥንቱ ገርጠቶ የወደቀ ሰው ፎቶግራፍ ይታያል። አንዲት እናት በጣም በጣም የከሳ የገረጣ እሷም በጣም የተጎሳቆለች ሴት ናት። በዛ ላይ በጣም ያንን እንደዚህ አይነት በጣም የከሳና የተጎዳ ህጻን ልጅ ተሸከማ የሚያሳይ በጣም በጣም ግራፊክ የሆነ ፒክቸር ነበረ። በዛ አይነት መልክ እንግዲህ ወደ ሁለት ሁለት ፔጅ ተኩል የሚሆን ሰፊ ዘገባ ነው ይዘው የወጡት እና ያንን በወቅቱ ታክሲ ነበር የምሰራው። ገና ወደ አሜሪካ ከመጣሁ ምናልባት አራት ዓመት ምናምን አካባቢ ነበር ቆይታዬ። በምሰራበት ታክሲ አካባቢ የተለመደ አይነት ብሽቃ አለ። ናይጄሪያዎች እና ኢትዮጵያውያን በጣም በስራው ላይ የቆዩ በእድሜያቸው ገፋ ያሉ ትላልቅ አዛውንቶች ናቸው። በሁለቱም ሳይት እና ይተራረባሉ። ናይጄሪያዊዎቹ ኢትዮጵያውያኖቹ እናንተ ረሃብተኞች ዳቦን ስጣችሁ ወይ ምናምን እያሉ ይተርቧቸዋል። እነዚህ ደግሞ ኢትዮጵያውያኖች ደግሞ መልሰው እናንተ አጭበርባሪዎች፣ እናንተ ቀጣፊዎች ምናምን ብለው እንደዚህ አይነት መተራረብ አለ እና በዚህን ወቅት አንድ ከመሀላቸው ያለ ናይጄሪያዊ ያንን ጋዜጣ እያነብና ጫላለ አገኘኋቸው አይነት ስሜት ይዞ ወደ ኢትዮጵያውያኖቹ መጥቶ እናንተ ረሃብተኞች እዚህ ዝም ብላችሁ ትንጫጫላችሁ፣ ወገናችሁ እያለቀ ነው እና እዚህ ዝም ብላችሁ ፖለቲካ ከምታወሩ በወቅቱ የክሊንተንና፣ ሶሪ የኦባማና የሂላሪ ፕራይመሪ ውድድር የሚያደርጉበት ወቅት ነበር እና ያንን እየጠቀሰ ዝምራችሁ በማያገባችሁ ፖለቲካ ከምትለፈልፉ ሀገራችሁ ውስጥ እየወደቀ ያለውን ወገን ለምን አትረዱም የሚል አይነት ነገር መናገር ጀመረ። ኢትዮጵያዊ ለሚመስለው ሰው ሁሉ እየዞረ አር ዩ ፍሮም ኢትዮጵያ እና ከዛ ያንን ፒክቸር ያሳያል፣ ይሳደባል። እንደዚህ እያ እየዞረ ሲመጣ እኔ ጋ ደረሰ እና አር ዩ ፍሮም ኢትዮጵያ ምናምን አለኝ። የስ አያም ከዛ ያንን ፒክቸር አሳየኝ እና ያንን ጋዜጣ ሳየኝ እና ህዝብ እንደዚህ እያለቀ ነው ምናምን አለ። ዳነባው ይችላሉ ጋዜጣ ነው ስጄ ስለው ብትፈልጊድና ገሳን ባልሰጠህም ብሎ እየዞረ እንደዚህ ኢትዮጵያውያን የሚመስለውን ሁሉ እየመረጠ መሳደብ ጀመረ እና በዛ አጋጣሚ ውስጥ ነው ጋዜጣውን ገዝቼ ለማንበብ ና ሁኔታውን ለመረዳት የቻልኩት። ከዛ ይሄው አሁን አብሮኝ የቀረበውም ተክሌ በወቅቱ እሱም ደግሞ በኤንፒአር ላይ ሰብቶ ስለነበረ ጉዳዩን በጣም በቂ ግንዛቤ የነበረው ለሱም ለሚመስሉኝ አካባቢ ላሉ ልጆችም ጉዳዩን ማውራት ጀመርን። በዛ አይ የሆነ ነገርማ ማድረግ አለብን ወደሚል ውሳኔ ደረስንና ተስፋ ያንን በወቅቱ የተከሰተን ችግር አቅም በፈቀደ መልኩ ምላሽ ለመስጠት የወገንን ጭወት ለመታደግ አስቦ የተጠነሰሰ ማህበር ነው ማለት ነው። እና መነሻ ሀሳቡ ይህን ይመስላል። ትንሽ አስረዘምኩት ይቅርታ። ግን ይ ምንም ችግር የለም። ስለዚህ ቁጭት የፈጠረው ማህበር ወይንም ድርጅት ነው ማለት እንችላለን። ትክክል ትክክል። ወደ አቶ ተክሌል ልመለስ እንግዲህ፣ ተስፋ በአለፉት ከአስር ዓመታት በላይ ለዘለቀ ጊዜ ለኢትዮጵያውያን የተለያዩ ማህበረሰቦች ድጋፍ የሚያደርጉ እንቅስቃሴዎችን ሲከውን ሰምተናል፣ በአንዳንድ ሁኔታዎችንም አይተናል። የተወሰኑትን ለአድማጮች ብታጋራለን። ምን አይነት ምን አይነት እንቅስቃሴዎቹ ተሳተፋችሁ? አመሰግናለሁ ሀብታሙ በድጋሚ እንግዲህ ቅድም ቴዲ እንደገለጸው የተመሰረተንበትም አንዱ ትልቁ ዓላማ ኢትዮጵያ ውስጥ የተከሰተውን ረሀብ ዝም ብለን እንደ ሌላው ሰው ከማዳመጥ ከመስማት ይልቅ ምን እናድርግ ምን ብናደርግ ይቻላል ይሻላል ብለን ተሰባሰብን ብዙ በከተማችን ውስጥ ያሉ ሰዎችን መከርን ከዛም በኋላ እንደተባለው ለወገኖቻችን አገር ቤት በተለይ በደቡብ ኢትዮጵያ ተከስቶ ለነበረው ረሃብ የምንችለውን ያክል ገንዘብ ሰበሰብን። ወደ ከአርባ አምስት ሺህ ዶላር በላይ ተሰበሰበ። በዚህ አጋጣሚ በአትላንታ ውስጥ ያለ ማንኛውም ማህበረሰብ፣ ጉዳዩ ሁሉንም የሚነካ ስለነበረ ዝም ብሎ ከንፈር መምጠቱ ዝም ብሎ ማየቱ ተገቢ ስላልነበረ ያን ያክል ገንዘብ ሰበሰብን። ከሰበሰብን በኋላ በወቅቱ ወዲያው ለመላክ አንዳንድ መሰናክሎች ቢኖሩም ከግሊመረስ ኦፍ ሆፕ ከሚባል ድርጅት ጋር ተባብረን አገር ቤት ውስጥ በዛው አካባቢ ለሚኖሩ ወገኖቻችን ያንን አርባ አምስት ሺ ዶላር ልከን የሚቻለውን ያክል አድርገናል። እንዲያውም ከዛ ጊዜያዊ ሪሊፍ ወይም ጊዜያዊ መፍትሄ ከማበጀቱም አልፎ ከዚህ ድርጅት ጋር ተባብረን ወደ ዳውሮ የሚባል አካባቢ ለብዙ አባወራዎች ንጹህ መጠጥ ውሃ እንዲያገኙ ቋሚ ፕሮጀክቶችን ሰርተን እነሆ እስካሁን ድረስ እዛ አካባቢ ያሉ ወገኖቻችን በንጹህ መጠጥ ችግር እንዳይወድቁ ንጹህ መጠጥ ውሃ ቤተሰቦቻቸው እነሱም እየጠጡ ይገኛሉ። አንዱና የመጀመሪያው ከዛ ከተነሳንበት ጊዜ ጀምሮ የተሰራ ስራ ነው። ከዛ በመቀጠል ተስፋ ለኢትዮጵያ እንግዲህ ቅድም ቴዲ እንደነገረህ የተገናኘንበት አንዱና ትልቁ ዓላማ ኢትዮጵያዊነት ስለሆነ የተሰባሰብንበትም ለጉዳያችን ለችግራችን አለሁ ለማለት ስለሆነ እኛ በውጭ ሀገር እየኖርን እንደ ሌላው አለም ዝም ብለን መሳቁ መሳለቁ ተገቢ ስላልሆነ ያንን ብለን ከዛ ጀምረን ቀጠልን። እርዳታችን በተለይ በዚህ በከተማ ውስጥ በማህበራዊ አገልግሎትም በተለያዩ ቦታ ሰውን በማሰባሰብ በማምጣት እዚህ ለተቸገሩት ወገኖቻችን ለበርካታ አመታት የተቸገሩ ወገኖችን እየመረጥን ገንዘብን እንረዳ ነበረ። ለአምስት ቤተሰብ መጀመሪያው አመት ለሶስት ቤተሰብ ለአራት ቤተሰብ እንደዚህ ደግሞ ለአንድ ወገናችን ገንዘቦችን እየሰበሰብን እያዋጣን እንረዳለን። ከዛም ደግሞ አልፈን ተርፈን እዛው ትልቁ አላማችን አገር ቤት ስለሆነ የተጎዱ ህጻናትን አሳዳጊ የሌላቸው ልጆችን በመሰብሰብ አገር ቤት ከተለያዩ ድርጅቶች ጋር በመጣመር በመጀመሪያ ሜሪጆ ከምትባል ድርጅት ጋር ከዛ በኋላ ደግሞ እስካሁን እስከ ቅርብ ጊዜ ድረስ መሰረት ሁማኒታሪያን ኦርጋናይዜሽን ከሚባል ድርጅት ጋር ህጻናቶችን እየሰበሰብን እያሳደግን እንረዳለን በቋሚነት። ከዛም ደግሞ በተጨማሪ በአገር ቤት ያሉ ተማሪዎች ትምህርት የማንኛውም አንድ አገር መሰረት መሆኑን በመረዳት ትምህርት ለሚቀጥለውን ትውልድ የምንቀርጽበት አንዱና ትልቁ መደረግ ያለበት ነው ብለን ስለምናምን በየአመቱ ወደ ትምህርት ቤት የሚገቡ ህጻናትን ዋን ፓክ ፎር ዋን ቻይልድ በሚል መሰረት ማለት በሚል በተለይ መሰረት ማፊያ ኦርጋናይዜሽን ይዛ በመጣችው ትልቅ ህጻናቶችን ወደ ትምህርት ቤት ለማስመለስ ባመጣችው መመሪያ መመሪያና መርህ መሰረት እኛም እዚህ አትላንት ያለውን ኢትዮጵያ እያስተባበርን ለበርካታ ህጻናት ለብዙ አመታት ኦልሞስት ከአስራ ሶስት ሺህ ከአስራ አራት ሺህ ህጻናት በላይ ወደ ትምህርት ቤት እንዲገቡ ወደ ትምህርት ቤት እንዲመለሱ ሙሉ ወጫቸውን እንረዳለን እንረዳ ነበረ ለበርካታ መ በተለይ ኮቪድ ውስጥ ከሚመጣ ጊዜ ድረስ ከዛም በኋላ ይሄን ጉዳይ ያው እንቀጥልበታለን። እነዚህን ነገሮች ነው የምናደርገው። ከዛ በዘለለ በማህበራዊ አገልግሎት በዚህ በከተማችን ውስጥ በተለይ በተለይ አዲሱ ትውልድ አዲሱ ወጣት ኢትዮጵያዊነቱን፣ ማንነቱን፣ ባህሉን እንዲረዳ ዓመታዊ በዓል በማድረግ እንደዚሁም ደግሞ ሁላችንም ሊያሰባስብ የሚችል አምብሬላ የሚሆን የኢትዮጵያ ኮሚኒቲን ከብዙ ኢትዮጵያውያን ጋር መመስረት አለበት፣ ሁላችንም ወደ አንድ ማምጣት አለበት። ሁላችንም በዛ ስር ተሰባስበን ኢትዮጵያዊነታችንን ማንነታችንና ባህላችንን ለትውልድ ማስተላለፍ አለብን ብለን ከሌሎች ኢትዮጵያውያኖች ጋር ከሁለት ሺህ ዘጠኝ ጀምሮ በአዲስ መልክ ተመሰረተበትና እነሆ ዛሬ ትልቅና አንዱ በሰሜን አሜሪካ ውስጥ ካሉ የኢትዮጵያ ኮሚኒቲ ማህበራት አንጋፋና ትልቅ እንዲሆን ከመሰረቱት በውስጡም ገብቶ ከማገልገል በቦርድ በስርዓት ፈጣሚ እየገባን ከማገልገል ጀምሮ ትልቁን ትልቁን አስተዋጽኦ ከሌሎች ወገኖቻችን ጋር በመሆን እየሰራን እያገለገልን እንገኛለን። እነዚህ እነዚህ ናቸው ዋና ዋናዎቹ። ሀብታ መልካም መልካም። በጣም አመሰግናለሁ አቶ ተክሌ። ወደ ቴዎድሮስ ልመለስና እንግዲህ ይህንን መሰል ድርጅት ይህንን መሰል ተቋም ከአንድ ዓመት ወደ አንድ አመት ማሸጋገር የራሱ የሆነ ፈተና ያለው ይመስለኛል። እናንተ ደግሞ 12 ዓመታትን ለመዝለቅ ይችላችኋል። እንደዚህ ባሉት አመታት ለማለፍ ዛሬ ላይ ለመድረስ የቻላችሁበት ሚስጥር ምንድን ነው ብላችሁ ታስባላችሁ? በአትላንታና ና በአካባቢው የሚኖረው የኢትዮጵያውያን ማህበረሰብስ እናንተ እዚህ ለመድረሳችሁ የነበረው ሚና ምን ነበር የሚለውን ጠቅለላ አድርገህ ባጭሩ እሺ፣ እሺ አብሽ አመሰግናለሁ። የተስፋ የተለየ ጥንካሬ የሚለው በኮሌክቲቭ ሊደርሽፕ ነው የሚመራው። ይሄ አንድ ሰው አሁን ለምሳሌ በወቅቱ ሰብሳቢያችን ተክሌ ነው። ተክሌ ብቻውን የሚያደርገው ነገር የለም። ተክሌን ሰብሳቢ አድርገን ያስቀመጥ ነው እንዲያሰባስበን ስብሰባ ላይ ሀሳብ ለማሸራሸር የግድ አንድ ሰው ሊድ ማድረግ ስላለበት በዛ መልኩ ነገሮችን ሀንድል እንዲያደርግ እንጂ ከዛ በተረፈ ልክ እንደ ማንኛውም አስራ አንድ የተስፋ አባላት አንድ ሰው ነው አለቀ። ተሰብሳቢ ስለሆነ ለብቻው የሚሰጠው የተለየ አይነት ስልጣን የለም እያንዳንዷን ነገር የምናደርገው በኩል በጉዳዩ ላይ በኩል መክረን በኩል ተከራክረን መጨረሻ ላይ በአብላጫ ድምፅ ነው የሚወሰነው እና ያ ኮሌክቲቭ ሊደርሺፕ በጣም እየሰራ ይመስለኛል። እንደ ማንኛውም ስብስብ፣ አንጨቃጨቅም፣ አንከራከርም አለም። እንደውም የመጀመሪያዎቹ አካባቢ በጣም ፈታኝ ወቅት ነበረ። በጣም እንጋጭ፣ በጣም እንጣላ ነበረ። አሁን ያ ነገር በቃ እንደ ኩፍኝ እንወጣለን። ማን ምን እንደሆነ እያንዳንዳችን እርስ በርስ ተዋወቅን። አሁን ከድርጅትም አልፈን ቤተሰብ ነን። እኔ በማንኛውም ማህበራዊ ጉዳይ ላይ ለሚደርስብኝ ማንኛውም ችግር ቀድም የምጠራው የተስፋ አባላትን ነው። ደስታም ሆነ ሐዘን በዚህ አይነት መልኩ በጣም ተዋሃድን። እና ወደዛ ደረጃ ግን የመጣ ነው በቀላል አይደለም። በጣም ከባድ ጊዜ ያሳልፈናል። በብዙ መልኩ በጣም ከፍተኛ በተለይ የመጀመሪያዎቹን አርባም አርባ አምስት ሺህ ዶላር እንደተመሰረትን በሰበሰብን ሰዓት አሳባችን ለረሀብ ለመድረስ ስንዴ በቆሎ ገዝተን ለመላክ ነበረ። ነገር ግን ብሩን ለመሰብሰብ በፈጀው ጊዜ ብሩን ሰብስበን ደግሞ ለየትኛው ድርጅት እንላክ የሚል ነገር መምከር በጀመርንበት ጊዜ የረሃቡ ጊዜ አልፎ የመረጋጋት ነገር ተፈጠረ እና ከዛ በኋላ ነው እንደገና እንደ አዲስ ቁጭ ብለን መክረንበት፣ አይ ለምን ሰስተን የሆነ ፕሮጀክት ላይ ስንዴ በቆሎ ገዝተን ልከን ነገ የሚራቡበትን ነገር ከመፍጠር ለምን በቋሚነት አንድ ነገር አናደርግን ብለን ቅድም ተክሌ የጠቀሰልን ሰባት የውሃ ጉድጓዶች የማስቆፈር ሁኔታ ላይ የደረስ ነው እና በነኛ ሰዓቶች ግን ነገሮች ቀላል ናቸው ማለት አለም። እያንዳንዷ ውሳኔ እያንዳንዷ እንቅስቃሴ ትልቅ ጫና የነበረበት ወቅት አሳልፈናል። እና ለጥንካሬያችን መሰረቱ ብዙ ፋክተሮች መጥቀስ ይቻላል። ግን ለእኔ እኔ የምወስደው በተስፋ ላይ ያለ ጠንካራ ጥንካሬ የሊደርሽፕ እንትናችን አካሄዳችን ሁሉን አቀፍ ይሄ ኮሌክቲቭ ሊደርሽፕ የሚባለውን አይነት ነገር መከተላችን ነው ብዬ አስባለሁ። እና እሱ ነው ጥንካሬያችን። መልካም፣ በጣም አመሰግናለሁ ቴዎድሮስ። አቶ ተክሌ ወደ አንተ ልመለስና አጠር አድርገህ የምትመልስልኝ የሌላ ጥያቄ ላስከትል። እንግዲህ ድርጅታችሁ ከሚታወቅባቸው ጉዳዮች መካከል አንዱ እዚህ የሚወለዱ ትውልደ ኢትዮጵያውያን ወጣቶችን ታዳጊዎችን ከባህልና ከማንነታቸው ጋር እንዲተዋወቁ ማድረግ ነው። ይህን ነገር ማድረግ በእጅጉ አስፈላጊ የሆነበት ምክንያት ምንድን ነው? ይህንን ለማድረግስ ለማሳካትስ የሞከራቸዋቸውን የተወሰኑ መድረኮች ጠቅላላ አድርገ ብጠቅስልን። እሺ አመሰግናለሁ ሀብታሙ በድጋሚ የምልህ አንዱና የምልህ ትልቁ ነገር ትውልድ ኢትዮጵያውያን ወይም እዚህ የተወለዱ ህጻናትን ማንነታቸውን ባህላቸውና ኢትዮጵያዊነታቸውን እንዲይዙ አስፈላጊነቱ እምልህ እኛ ኢትዮጵያውያኖች ነን እዚህ መጥተናል እኛ ብቻችን ኢትዮጵያውያኖች ነን ብለን ባህላችንን ማንነታችን ለሚቀጥለው ትውልድ የማናስተላልፍ ከሆነ እኛ ላይ ይሞታል ማለት ነው እና አንዱና ትልቁ እንትናችን ልጆች እኛ የምንሰራውን እኛ የምናደርገውን ከአለባበሳችን ከድርጊታችን ጀምሮ ለምሳሌ ተስፋ ለኢትዮጵያ አመታዊ በዓሉን በሚያደርግበት ሰዓት ከመጀመሪያው ጀምሮ ብዙ ህፃናትን ባሉበት የሚያደርገው ኢትዮጵያዊ ባህሉን ተጎናጽፎን ኢትዮጵያ ባህሉን ለምሳሌ ሴቶች እናቶቻችን እንስራ በመሸከም ወንዶች የተለያዩ ባህል አልባሳትን እንደ ጃኖ ልብሶችን በመልበስ ምንድን ነው በተለይ ደግሞ ኢትዮጵያ ውስጥ የምንንጸባርቅባቸውን ጋቢ በመልበስ ትልልቅ በአመቱ የሚደረጉ ምርቃን የመሰለ ነገር እየሰሙ እያዩ ነው ያደጉት። እና ይህንን አንዱ ፎከስ ያደረግንበት ምክንያት ባህልን የማናስተላልፈው ከሆነ ማንነቱ ወደ ትውልድ የማናስተላልፈው ከሆነ እኛ ላይ ብቻ ዝም ብሎ የሚቀር ከሆነ እኛነታችን ወደ ትውልድ አይሸጋገርም ማለት ነው። ለዛ ስንል ወጣቱን በማተኮር ወጣቶች ላይ ከፍተኛ ትኩረት በመስጠት ለልጆች ባህልን ለማስተላለፍ ትልቅ አስተዋጽኦ እያበረከትን ነው ብለን እናምናለን። እንደ ሰብሳሌ ኢትዮጵያ ሁሉንም አድርገናል ብለን የማንልበት ምክንያት ዘርፈ ብዙ ነው ነገሩ። ግን እኛ የምንችለውን እያስተላለፍን ነው። ይሄን ለማድረግ እንዳልኩ በእኛ በዓል ላይ ወጣቶችን በመሰብሰብ ይሄን እናደርጋለን። ከዚህ ቀደም አንድ ጊዜ ብዙ ያልገፋንበት የወጣቶች ፌስቲቫል እንዲቋቋም በአትላንታ ውስጥ ሞክረን ነበረ። ትንሽ ወጪው ምኑም ከበድ ያለ ስለሆነ ለብቻችን ማድረግ አልቻልንም። በነዚህ በነዚህ አይነት መልኩ ባህላችንን ወደ ትውልድ እያሻገርን እንዲያውቁት እያደረግን እየሰራን ነው የምንገኘው እና ትኩረታችንም እምልህ፣ ማንኛውም በዚህ ዓለም ያለ ማንኛውም ማህበረሰብ ማንነቱን፣ ምንነቱን፣ ባህሉን ወደ ትውልድ እንዲተላለፍ እንደሚያደርገው ሁሉ እኛም ኢትዮጵያዊነታችን እዚህ ያሉ አሜሪካኖች አሜሪካን ሀገር ልጅ ማሳደግ ከባድ ነው። አሜሪካን ሀገር በቤተሰብ ብቻ የሚሆን አይደለም። ልጆች ኢትዮጵያዊነታቸውን ባህላቸውን እንዲያውቁ ሰብሰብ ብለህ በምታሳይበት ሰዓት ብዙ ነገሮችን በማየት ወደ ራሳቸው ሊወስዱት ይችላሉ የሚል እምነት ስላለን በእንደዚህ አይነት መልኩ ባህላችን እያስተላለፍን እንገኛለን። ለማድረግም ከፍተኛ ፍላጎት አለን። ይሄ ነው አንዱና ምስት በለይታ በጣም አመሰግናለሁ አቶ ተክሌ። ያለን ሰዓት እየተጠናቀቀ ነው። ትንሽ ደቂቃዎች ግን ስላሉን አቶ ተክሌ፣ ወደኋላ በአንድ ደቂቃ ውስጥ የድርጅቱን የመጪ ዘመን ህልም ትነግረናለህ። ከዚያ በፊት ግን ቴዎድሮስ እንግዲህ አንተ በኪነ ጥበቡ አለም ውስጥም ባለ ተሳትፎ ትታወቃለህ። በተለይ በሰሜን አሜሪካ ውስጥ ባሉት እንቅስቃሴዎች ሰብዓዊነትን መደገፍን የሚሰብኩ የስነ ግጥም ስራዎችንም ስታጋራ አያለሁ። እንደው ጨዋታችን በደረቁ ከሚሆን አንድ አጭር የግጥም ዘለላ ብትጥልልን ሀብትሽ በጣም ደስ ይለኛል። ከዛ በፊት ግን እንደ አንድ ለአንድ ደቂቃ ተክሌ ቅድም የጠቀሰው የወጣቶችን አስተዋጽኦ በተስፋ ስብስብ ላይ ለመግለጽ ትልቁ ነገር ምንድን ነው የምናደርገው፣ ወጣቶች በተለይ እዚህ ተወልዶ ያደጉ ህጻናት መስጠት እንዲለምዱ ነው የምንገፋፋቸው። ምናልባት ሁላችንም እንደምናስታውሰው ኢትዮጵያ ውስጥ ህጻኑንን ስናድግ ወላጆቻችን ወደ ቸርች ሲወስዱን በጣም ከፍ ያለ የሙዳያ ምጽዋት ውስጥ ተሸክመው አስር ሳንቲምም አምስት ሳንቲምም እንድንጥል ያደርጋሉ። አለ ራሳቸው ያችን ሙዳያ ምጽዋት ውስጥ አምስት ሳንቲም አስር ሳንቲም መጣት ሲችሉ እኛን ኮ ኮ አድርገው ተሸክመው እዛ ውስጥ እንድንጥል ወይንም ደግሞ ለእኔ ብጤ ከኪሳቸው አውጥተው ሳንቲሙን ሰጥተው ለእኔ ብጤ እንድንወረውር ያደርጋሉ። ራሳቸው ማድረግ ሲችሉ ለእኛ ይሰጣሉ እድሉን። ያ ማለት ምንድን ነው? መስጠት ትልቅ ጸጋ እንደሆነ ለማሳየት እና እንዲለምድብን ሕይወታችን እንዲሆን ማድረጋቸው ነው ብዬ ነው የማስበው እና ይሄን ነው እኛ እየደገምን ያለ ነው ዋናው ነገር ህዝብን፣ ወገንም መርዳት ከራስ አልፎ ለሌላው መስጠት ትልቅ በረከት እንደሆነ የምናስተምርበትም ወይንም ደግሞ ኢትዮጵያዊነትን ውስጣቸው እንዲሰርጽ የምናደርግበትም የተለየ አጋጣሚ ነው ማለት ነው። ቅድም የጠቀሰው በየዓመቱ የምናደረገው ዓመታዊ የምስጋና ምሽት ባህላችን በመቀጠል የብልህ ሰው ስፖርት የምትል አጭር ግጥም አለችኝ እሷላንብ በጥያቄው መሰረት ከዱብ ዱብ ይልቅ ክብደት ከማንሳት ሌት ተቀን ከመሮጥ ዳገት ከመውጣት ሁሉ የሚበልጥ የአካል ብቃት የብልህ ስፖርት ከእግር በርከክ ብሎ አንድ እጅን ዘርግቶ የወደቀን ወገን ከመሬት ማንሳት ነው የሚለው እንግዲህ ያው በጣም አመሰግናለሁ ብያስባለሁ አመሰግናለሁ ቴዎድሮስ ከመለየታችን በፊት አንድ ደቂቃ አቶ ተክሌ የመጪ ዘመን የድርጅቱን ህልም ጠቅልላ አድርገህ ንገረኝ። የመጪው ዘመን የድርጅታችን ህልም አሁን እያሳደግን ካላናቸው ህጻናቶች በላይ በተለይ በአሁኑ ሰዓት ብዙ ረጂ የሌላቸው ህጻናቶች በየሜዳው በየቦታው ስለሚገኙ ሀያ አምስት ህጻናቶችን በአንዴ የጀምረን የበለጠ ህጻናቶችን መርዳት፣ ማስተማር፣ ጥሩ ዜጎች እንዲሆኑ ማድረግ እና ቋሚ ፕሮጀክቶችን በተለይ አቅደን በተለያዩ ቦታዎች ቋሚ ፕሮጀክትን ለማድረግ ከፍተኛ ህልም አለን፣ ከፍተኛ ራዕይ ያለን። በዚህ አጋጣሚ በአትላንታ ውስጥ የሚኖሩ ኢትዮጵያውያን፣ የዝጌታችን አባላቶች በሙሉ እስካሁን ለመጣነው ጉዞ አብረውን መጥተዋል። ወደፊት ለምናደርገውም ከጎናችን እንዲሆኑልን በዚህ አጋጣሚ ተስፋ ለኢትዮጵያ የቦርድ አባላት በሙሉ ጥሪያችንን እናስተላልፋለን። ህልማችን እንደዚህ አጠር አድርገን ብናቀርበውም ሰፋ ያለ ስራ ለመስራት ትልቅ እቅድና ህልም አለን። አብዛም እጅግ በጣም አመሰግናለሁ አቶ ተክሌ ደመቀ እንዲሁም ደግሞ አቶ ቴዎድሮስ ታደሰ ተስፋ ለኢትዮጵያ ስለተሰኘው ድርጅት የእስካሁን ጉዞና የመጪ ዘመን ህልም ስላጋራችሁን ሀሳቦች ሁሉ በእጅጉ እናመሰግናለን። መልካም ቀን ይሆኑላችሁ። በሌላ ጊዜ እንገናኛለን። መልካም ጊዜ። ከልብ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ሴታዊት ንቅናቄ በየአመቱ የሚታስበው የ16 ቀናት የጸረ ጾታ ጥቃት ዘመቻ አሁንም አልፈረድም አልረፈደም በሚል መሪ ቃል በትግራይ አማራና አፋር እንዲሁም ደግሞ ግጭት ባለባቸው በምዕራብ ኦሮሚያ አካባቢዎች ጾታዊ ጥቃት የደረሰባቸው ሴቶችና ሕጻናት አስፈላጊውን ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ በሕግ ፊት እንዲቀርቡ የሚጠይቅ መልእክት አስተላልፏል። ይህም በተመለከተ የደንገረመው የተቋሙን መስራች ዜናችን ዋና ስራ አስፈጻሚ ዶክተር ስህን ተፈራን አነጋግራለች። ያለፉት ሁለት አመታት ኢትዮጵያውያን ሴቶች እጅግ ብዙ ጉዳቶችን ያስተናገዱበት ነው። በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ለአስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል። እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትሕ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የህክምና የስነ ልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሴታዊት ንቅናቄ ሃሽታግ አሁንም አልረፈደም ስትል ጥሪ ያቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ይህን ተፈራ ለዚህ ዓመት የመረጥ ነው። አሁንም አልረፈደም በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደጎዱ እንደተጎዱ ሰምተናል። አሁን በቅርብ በቆመው በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል በኦሮሚያ በነሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው ማይቀር ነው እና እሱ ለዚህ ችግር መፍትሄ መፈለግ ማፈላለግ፣ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት ደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከዚህ ነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትህ ማምጣትም ሊሆን ይችላል ጥያቄው ብቻ። በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ከጉዳት ብለን ከምናያቸው ነገሮች ያው እንግዲህ ያው መሞት ህይወት ማጣት አለ። ግን ከዛ በኋላ ደግሞ በጣም አሰቃቂና በጣም እየጎዳ ያለው ህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የጾታዊ ጥቃት ነው እና አሁንም ማረፈድ ነው ያል ነው ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው ዶክተር ሲሂን ይህን ለመሰለው ጉዳት የጤና ድጋፍ፣ የፍትህ ካሳ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋ ና ነውጥ የስነ ልቦና እርዳታ እንደሚያሸም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤኒሻንጉልና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ። ጥቃቱ ሁል ጊዜ ኢነቪተብል ነው ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት ውስጥ በዓለም ላይ ያሉ ውስጥ አለ ግን በዚህ ኤክስቴንት እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናውቅም። እና ባይሆን ጥሩ ነበር እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼስ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ አይደለም? ንጹሐን ዜጎች መጎዳት የለባቸውም ነው። ሴቶችን ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን አንዴት? ይደረግ እኮ ሊቆም ይችል ነበር። መጀመሪያ የተደረገው መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የኔ ማህበረሰብ ሴቶች እንደዚህ ተጎድተዋል፣ አሁን ስንመጣ የእናንተን እንደምንጎዳለን በሚል ሴቶችን መጠቀሚያ እንደ ዕቃ ዕቃ ባያረጉ ተዋጊዎች እዚህ ደረጃ አይደርስም ነበረ ስለዚህ መቼ ነበር መቆም ያለበት የሚለው ይሄ ይመስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰየው፣ በጣም የሚያስደስት ነገር ነው። ግን ሴቶቹ፣ የተጎዱ ሴቶች ደግሞ ያለ ካሳ መፍትሄ ሳይፈለግ ተጠያቂነት ሳይኖር በዛ ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው፣ ወደ ሌላ ጦርነት የሚወስድ እንደዚህ አደባብሰን አደባብ የምንተወው ነገር ነው እና አሁንም አረፈ ያልነው በሁለቱ ምክንያት ነው። አንደኛው ጦርነቱ የጋብ እያለ ቢሆንም ቢያስደስተንም ግን ተጠያቂነቱ፣ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ አሉ። ያው የሴቶች ቁጥር በጣም ከፍ ቢልም የሴቶችና የሕጻናት ቁጥር በጣም ከፍ ቢልም በተለይ የሴት ሕጻናት ይህንን ክፍተት ለመሙላት ለማህበረሰባችንን ሴቶቻችንን ልብ ለመጠቀን አሁንም አሁንም ጊዜ አለን በሚለው ነው። አንደኛው ነው ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ሌላ ያው ጦርነት አንለው ይሆናል ግን ብዙ ብዙ ግጭቶች በየቦታው አሉ። በተለይ አሁን ኦሮሚያ ውስጥ ያለው በጣም ያሳሳቢ ደረጃ ላይ ደርሷል። ያው ጥቂት ማየትም ከቻል ነው። አሁን ለምሳሌ በቅርብ ቤኒሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን ለማናገር እድል ነበረኝ ያገኝና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ጾታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለውም ይሁን ገና እየጀመረው ላይ ያለውን ቢሆን ለጾታዊ ጥቃት መፍትሄ መፈለግ እንዲቆም ማድረግ አሁንም ቢሆን ጊዜው አረፈደም ነው። ዶክተር ሲን ተቋማቸው አሁንም አረፈደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው፣ ነገር ግን በአሁኑ ሰዓት ያለው ሂደት ሚስጢራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ። እሺ የግንዛቤ ማጠር አይመስለኝም። እውነቱን ለመናገር ያው የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው። እና የኢትዮጵያ መንግሥት የራሱ ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። ያው ገና ነው፣ የፍርድ ሂደቱ ገና ነው። ህዝብን በሚያቅቡ ሁኔታ ደረጃ የሚደረግ አይደለም። ያው ሚስጥርነቱ ተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም፣ ምክንያቱም ጥቂት ወታደሮች ሴቶች አይደሉም። ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም እና ሲምቦሊክ የሆነ ወይ በቃ ይሄን አድርገናል ለማለት ብቻ እንዳልሆነ ተስፋ አደርጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ፆታዊ ጥቃት ተበስብሶ የሚያልፍ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን ለኢትዮጵያ ሴቶች በሙሉ ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግበን፣ ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስቲስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስቲስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥቃት ያጠፋ ሁሉንም ሚሊሻ ውስጥ ያለ በመቶ ሺ የሚቆጠር ታጣቂ ሀይልን ማሰር ላይቻል ይችላል ግን አድማጮቻችን፣ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው የበለን መልካም ምሽት ይሆንላቸው።